በምሕፃር ሲፒጄ እየተባለ የሚጠራው ዓለም አቀፉ የጋዜጠኞች ደህንነት ተሟጋጅ ኮሚቴ በአሸባሪነት ተከሳ ቃሊቲ ወህኒ ቤት ታስራ ያለችው ጋዜጠኛና አስተማሪ ርዮት ዓለሙ ከማረሚያ ቤቱ ባለሥልጣናት ወከባና ማስፈራራት ይደርስባታል ሲል ስጋቱን አስታውቋል። ሲፒጄ ይህን ስጋቱን የገለጸው ለኢትዮጵያው የፍትሕ ሚኒስትር ብርሃን ኃይሉ በጻፈው ደብዳቤ ነው። የርዕዮት ዓለሙ ሰብአዊ መብቶች እየተጣሱ መሆናቸውን የገለጸው የሲፒጄ ደብዳቤ የጤንነቷ ሁኔታም ከቀን ወደ ቀን እያሽቆለቆለ የመሆኑ ነገር አሳሳቢ እንደሆነም አውስቷል። ዝርዝሩን አዲሱ አበበ አዘጋጅቶታል። ሱዛን ቫለንታይን በጋዜጠኞች ደህንነት ተሟጋጅ ኮሚቴ ማለትም ሲፒጄ ውስጥ የአፍሪካ ፕሮግራም አስተባባሪ ናቸው። መነሻ ጥያቄ አሸባሪ ተበላ ቃሊቲ ወህኒ ስለምትገኘው ጋዜጠኛና መምህርት ርዕዮት ዓለሙ ደግሞ የኮሚቴው ስጋት ምንድን ነው የሚል ነበር። ከሌሎች እስረኞች ለይተው ለብቻዋ አንድ ክፍል ውስጥ እንደሚዘጉባት እያስፈራሯት የመሆናቸው ነገር ነው ያሰጋን። ይህም የእስር ቤቱን ባለሥልጣናት አታከብርም፣ የሰብአዊ መብት ረገጣ ተፈጽሞብኛል ብለሽ ለማጋለጥ እያስፈራራሽ ነው በሚል እንደ ቅጣት መሆኑ ነው። ይህ ግን ፈጽሞ አስነዋሪ ድርጊት ነው። ለማንኛውም ግን ይህ በአሁኑ ሰዓት ዛቻ እንጂ ያልተፈጸመም አይደል? አዎ ዛቻ ነው። በአሁኑ ሰዓትም ይህንኑ አጣርተናል። ነገር ግን አንድን ታሳሪ ማስፈራራት በራሱ ማዋከብ ነው። ይህ ደግሞ ለማንኛውም ታሳሪ ወይም ጋዜጠኛ ትክክል አያያዝ ነው ብለን አናምንም። እርግጥ ነው በአሁኑ ወቅት ለብቻዋ አንድ ክፍል ውስጥ አልታሰረችም። ነገር ግን የምታሳየውን ጠባይ አልወደድንም በሚል ያን ለመፈጸም እያስፈራሩ መሆኑን እናውቃለን። የጋዜጠኛና መምህር ትርኢዎት አለሙ ሰብዓዊ መብት ቃሊቲ እስር ቤት ውስጥ መጣሱን ወይም መረገጡን ጠቅሳቸዋል በደብዳቤው። እስር ቤት ውስጥ እንዳለች የተጣሱባት ሰብአዊ መብቶች ምን እንደሆኑ ዝርዝር አድርገው ሊያስረዱን ይችላሉ? እንዴታ በትክክል የጤንነቷ ሁኔታ እያሽቆለቆለ መምጣቱ ከስጋቶቻችን አንዱ ነው። ምንም እንኳን መጀመሪያ ላይ በጤና ባለሙያዎች የታየች መሆኗን ብናውቅም ለተከታዩ ቀጠሮ መቼ እንደምትሄድ ግን የምታውቀው ነገር የለም። ጡቷ ውስጥ እጢ ተገኝቷል፣ እናም ጤናዋ አስጊ ደረጃ ላይ ነው። ተገልላ ወይም ለብቻዋ ተቆልፎባት የመታሰሯን ነገር አስመልክቶ ግን የተባበሩት መንግሥታት ድርጅት የጸረ ሰቆቃ ልዩ ሪፖርት ሁዋን ኢማንዴዝ እንደተናገሩት ለብቻ መቆለፍ ወይም ተገልሎ መታሰር እንደ ጸባይ ማረቂያ ወይም የስነ ስርዓት እርምጃ አሊያም የፍርድ አካል ተደርጎ ሊወሰድ አይገባም። ይህ አንቀጽ ደግሞ የተባበሩት መንግስታት ድርጅት ስለ ስቃይ አያያዝ በደነገገው ስምምነት ውስጥ የጭካኔ ተግባር ወይም የጭካኔ ቅጣት ተደርጎ የተካተተ ነው። እናም ኢትዮጵያ ይህን ስምምነት ከፈረሙ ሀገሮች አንዷ እንደመሆኗ ለስምምነቱ ተገዢ ልትሆን ይገባል። ሲፒጄ ላቀረበው ደብዳቤ እስካሁን መልስ አለማግኘቱን የገለጡት የአፍሪካ ክፍል አስተባባሪዋ ሱዛን ቫለንታይን መልስ ባይገኝና ርዕዮት ዓለሙም ተቃጣባት የተባለው ዛቻ ተፈጻሚ ቢሆን ኮሚቴው ምን ሊያደርግ ይችላል ተብለውም ተጠይቀው ነበር። ኢትዮጵያ ኢትዮጵያ ውስጥ ላሉ የብዙ ሀገሮች ኤምባሲዎች አሳውቀናል። ከተለያዩ የተባበሩት መንግስታት ድርጅት አካላት ጋር እየተነጋገርን ነው። ሰውም ስለዚህ ዛቻ እንዲያውቅ እያደረግን ነው። እናም ኢትዮጵያ ለፈረመቻቸው ዓለም አቀፍ ስምምነቶች ትገዛለች ብለን ተስፋ እናደርጋለን። ሚስ ቫለንታይን አክለውም የኢትዮጵያ ባለስልጣናት ከሚመኩባቸው የታሪክና ተጨባጭ ሁነቶች ጋራ ግዴታዎቻቸውንም እንዲወጡ ጠይቀዋል። ኢትዮጵያ በጣም የሚያኮራ ታሪክ ያላትና በቅኝ ያልተገዛች ሀገር መሆኗን እናውቃለን። አሁን እየታየ ባለው ልማት በጣም እየኮሩ እንደሆነም እናውቃለን። ይሁንና በተለያዩ ዓለም አቀፍ ስምምነቶች የገቡባቸውን የእስረኞችን መብቶች እንዲጠብቁ ከሁሉም በላይ ደግሞ ጋዜጠኞች ስራቸውን በዲሞክራሲያዊ መንገድ ማከናወን እንዲችሉ ግዴታዎቻቸውን እንዲወጡ ማሳሰብ እንወዳለን። ቀደም ሲል አድማጮች ያቀረብነው ሲፒጄ ስለ ሪዮት አለሙ ያለውን ስጋት አስመልክቶ ለኢትዮጵያ መንግስት ባለሥልጣናት፣ እንዲሁም ለተለያዩ ኤምባሲዎች እና አለም አቀፍ ድርጅቶች ያቀረበውን አቤቱታ ነበር። ስለ ሪዮት ጤንነትም ሆነ ሲፒጄ ስላለው ስጋት ቤተሰቧ ምን ይላል? በቅድሚያ ወላጅ አባቷ አቶ አለሙ ገቤበው ስለ ጤንነቷ ይህን ብለዋል። የጤንነታ ሁኔታ ሶስት አይነት ሕመሞች ያሉባት አንደኛው፣ ሳይኖሳይትስ የሚባል ሳይነስ በሽታ አለባት። ሁለተኛ፣ ከፍተኛ የጨጓራ ሕመም አለባት። ሶስተኛ፣ የጡት ሕመም ነው። የጡት ሕመሙ ቱመር አለ ተብሎ ባለፈው ክረምት ከአንደኛው ጡቷ ቱመሩ እንዲወጣ ተደርጎ ነበረ። እንደገና ተክቷል። ሁለተኛውም ጡቷ ላይ እንደዚሁ ቱመር አለ ተብሏል። ቱመሩ እንዲወጣ ሐኪም ምክር ሰጥቶ ነበር። ለጊዜው ይቆይ በማለት አቆይተዋለች። ግን ያ ሕመም ኃይለኛ ሕመም አለባት አሁንም ምንም እንኳ በአሁኑ ሰዓት በጠባብ ክፍል ተወስና ወይም ተቆልፋባት ያለች ባትሆንም ወደዚያ የሚያመራ አዝማሚያ እየተመቻቸላት መሆኑን አቶ አለሙ አልሸሸጉም። ከአራት ቀናት በፊት አይቻታለሁ የሚሉት አባቷ እስር ቤት ውስጥ በአሁኑ ወቅት ካለችበት ሁኔታ ተነስተው ነው ወደዚያ የሚያመሩት። ሪዮት አሁን ያለችበት ሁኔታ የዲስፕሊን ግድፈት ፈጽመሻል፣ የማረሚያ ቤቱን ሰራተኞችና ሐራሲዎች አታከብርም የሚሰሩትን ስራ በጋዜጣ እንዲነገር አደርጋለሁ እያል ታስፈራሪያለሽ፣ ለባለስልጣናቱ አክብሮት የለሽም፣ ለማረና ቤቱ ታራሚዎች መልካም አርአያ አትሆኝም፣ በማለት የዲስፕሊን ክስ ቀርቦብሻል ተብላ ቃሏን ሰጥታለች። በዚህ ጉዳይ ጥፋተኛ ነች ከተባለ የሚያመራው በአንድ ክፍል ተለይቶ መታሰር፣ ጠያቂዎች እንዳይገቡ ይከልከል ምናልባትም እስካሁንም ድረስ የምትገባ አይመስለኝም። ቤተ መጽሐፍት እንዳትጠቀም ማድረግ፣ ከልዩ ልዩ እስረኞች ከሚጠቀሙበት ነገር ገለልተኛ ማድረግ ወደዛው ነው የሚያመራው። በቅርቡ ግን በመላላክ ትምህርቷን ለመቀጠል አስባ መከልከሏን ሰምተናል። አዎ አውቃለሁ። አዲስ አበባ ያለው ቅድስት ማርያም ኮሌጅ ከኢንዲራ ጋንዲ ኮሌጅ ጋር ባለው ግንኙነት ትምህርት ይሰጣል። ለከፍተኛ ትምህርት ማለትም ለማስተርስ ዲግሪ የሚያበቃ ትምህርት ይሰጣል። በዛ ተመዝግባ ነበረ። እሷ ፖለቲካል ሳይንስ ለማጥናት ለሁለተኛ ዲግሪዋ። እና መጀመሪያውንም ከመመዝገባ በፊት እኔ እንመዘገብ ነው እንድማር ፍቀዱልኝ ብላ ጠይቃቸው፣ ተመዝገቢ ግድ የለም ተብላ ተመዘገበች። አስፈላጊንም ክፍያ ወደ ሀያ ስድስት ሺ ብር ከፈለች በተወካዩ አማካይነት፣ ማለትም በስለሺ አማካይነት። ከዛ በኋላ ለዚህ ለጥናቷ የሚሆን ሞጅሎች ተላኩላት። በስለሺ አማካኝነት ይዞ ሄደ። ይህንን አናስገባም፣ አይፈቀድላትም ተባለ። ለምንድን ነው የማይፈቀደው? ለሌሎቹ ሰዎች ይፈቀዳል። ለመ ይባልም አይ፣ አንፈቅድም አሉ። እስካሁን ድረስ ለ- ማረሚያ ቤቱ ኮሚሽነር ጉዳዩ ቀርቦ እንደሆነ አናውቅም፣ ግን ልትማሪ አትቼም ተብሎ ተነግሯታል። ከኃላፊዎቿ መጀመሪያ ሲፈቅዱላት ምን ትምህርት እንደምታጠና አልገለጠችም ነበር። የተመዘገብሽበት ትምህርት ምንድን ነው? መቼ ነው የተመዘገብሽው? ተብላ ያንን ከቅድስተ ማርያም ልጅ ማስረዳ ተጽፎላት ለማረሚያ ቤቱ ተልኳል። ያኔንም አንዱ ወውታል። ቀደም ሲል አቶ አለሙ ህጋዊ ወኪሏ የሚሉት ጓደኛዋ አቶ ስለሻ ጎስ ነው። እሱንም አዋይተናል። ጋዜጠኛና አስተማሪ ርዕዮት አለሙ ማስፈራሪያ ይደርስባታል ሲል ሲፒጄ ስላቀረበ የሚያውቀው ነገር እንዳለ ነበር መጀመሪያ የጠየቅ ነው። በነገራችን ላይ ዛሳና ማስፈራሪያ አይደለም። ራሱ የማረሚያ ቤቱ ከባድ የዲስፕሊን ጥፋት ከሰው ቃሏንም ተቀብለዋል ማለት ነው እና ይሄ ነገር ነው የሚደረገው። ጥፋተኛ ነች ካለ ዲስፕሊን ኮሚቴው በትክክል የሚደረግ ነገር ነው። በአሁን ሰዓት ግን ሪዮት የምትገኘው በጠባብ ክፍል ተወስና ሳይሆን ከሌሎች እስረኞች ጋር ነው። አዎ፣ ግን ተከሳለች፣ ቃሏን ሰጥታለች። የቀረበባት ህዝብ፣ ፖሊሶች ታደብ ያለች አፍሳ እንደዚህ እንደዚህ የሚሉ ነገሮች ናቸው። የስድብ ጉዳይ ከፖሊሶች ጋር ቃል ተለዋውጣ እንደሆነ ምን አይተው ይሄንን ነገር ክስ እንዳቀረቡ አውርተን ነበር ከእሷ ጋር። ከአንድም ፖሊስ ጋር ተነጋግራ እንኳን እንደማታውቅና ዝም ብሎ በፈጠራ የተደረገ ነገር እንደሆነ የነገረችኝ፣ ትክክልም እየተደረገ ነው። የሷን ቃል ተቀብለዋል። አሁን ደግሞ ምስክሮችም ሰምተው እንደጨረሱ መረጃዎች ደርሰውናል። ስለዚህ በቅርብ ቀን ያደርጉታል ማለት ነው። በሂደታቸው መቼ አይተሃታል? ቀደም ሲል አባትየውን ሳናገራቸው ጠበቃዋም ናቸው አባቱ አቶ አለሙ ገቤቦ በአንድ አራት ቀን በፊት አይቻት ነበር። በው አንተ በመቼ አይተሃታል? ትላንት አግኝቻት ነበር። ዛሬም ሐሙስ ሄጄ ነበረ መታወቂያ ረስቼ ሄጄ ከጓደኞቼ ጋር ነበር የልኩት ጓደኞቼ የገብተው እኔ ካልገባ ተመልሼ መጥቻ ያለው ከእነሱም መደፍ የምቻለው እስካሁን ድረስ ያለችው ቀደም ሲል በነበረችበት ቦታ ነው። እንዴት ነው? ሌላዋ የጤንነቷ ሁኔታ አንድ ሶስት አይነት ህመሞች እንዳሉት ነገረውኛል። አባትየዋ ከአንተ ጋራ ደግሞ ከውክልና አልፎ ጓደኛዋ ስለሆንክ ሁሉን ነገር ትገልጥላለች ብዬ አስባለሁ። እንዴት ነች መንፈሷ? ስሜቷ በጣም ጥሩ ነው እንጂ ጤንነቷ በጣም አሁን አ ሁኔታ ላይ ነው እንዳለች ነው የነገረች። እስሁን ድረስ ነግራን አታውቅም። ደህና ነበር የምትለው። ከዚ በፊት ስፋሱን ተደርጎ ከወጣበት ላይ ደም በጣም በጣም እንደሚፈስና በዚህም ሰውነቷ በጣም እንደተጎዳ ሆስፒታሎቹ በጉልኮስ መቆየት ማገገም እንዳለባቸውን በጣም እንደተጎዳ ነግሯት ጉልኮሱን ተሸክማ አሁን ይዛው ያለች የወሰደች አደለም። ሁለተኛ ዲግሪዋን በፖለቲካ ሳይንስ ለማግኘት ተመዝግባ ሳይሳካ ቀርቷል። መጀመሪያ ትማሪ ያለሽ ይፈቀዳል ተበላ ነበር እና አልተቻለም ብለውኛል አባቷ። ቀደም ሲል እኛም ቀደም ሲል ሰምተናል ይሄ መሆኑን። ምናልባት ይሄ ሁኔታ የተለየ የመንፈስ ጭንቀት እና ብስጭት የፈጠረባት ይመስልሃል? በዚህ በኩል እስቲ ያለህን ያንተን አስተያየት ንገረኝ። ለምንም እንዳልተፈቀደ ደግሞ ሌሎቹ ይማራሉ ይመስለኛል ለምን በእሷ ተከለከለ? በምንም ኬዝ ትክክል ሰዎች ይማራሉ። የማረሚያ ቤት መተዳደሪያ ደንብም እንዲማሩ ያስገድዳል። ይሄ ብቻ ሳይሆን በማረሚያ ቤቱ ላይ ትምህርት እንዲፈልጉ ስኮላርሺፕ እንዲያፈላልጉ ሁላ ግዴታ ይጥልባቸዋል እና ሁሉም ይማራሉ። ትምህርት አይከለከልም በምንም አይነት ደንብና ሕግ መሰረት ይሄ ትምህርቷን ጉዳይ ከዘጠኝ ወር በፊት ጀምሮ እኔ ነበርኩ ሳሰለው ህዳር ላይ በፈረንጆቹ ኖቬምበር ሀያ ዘጠኝ ምዝገባውን አከናወንም። ምዝገባን ስናከናወን ለሪጅስትሬሽን ሲ ብቻ ወደ አንድ ሺህ ዶላር ከፍለናል። በኢትዮጵያ ወደ አስራ ስምንት ሺህ ከምና መንበር ነው። አጋዥ መጽሐፍ ትገዝተን ሁሉ ነገር አደራጅተን እኔ ነኝ ሞጁሉ እንጂ ወደ ማረሚያ ቤት ሄድ ወደ ማረሚያ ቤት ሄድ ቀበለኝ እና መጽሐፉን ርዕስ ርዕሶቹን አየ ፖለቲካል ሳይንስ ነበር፣ ሁለተኛ ጊዜ ለመማር የመረጠችው። የኮርሶቹ ስያሜዎች እንግዲህ መጽሐፎቹ ርዕሶች ፖለቲካ ይዘት ያላቸው ናቸው። ፖለቲካል ቲዮሪ፣ ኢንተርናሽናል ሪሌሽን፣ ፖለቲካል ዲቨሎፕመንት እንደዚህ የተባሉ ርዕሶች ናቸው። እነሱን አይታይታጎቆ አለቃዬን ልጠይቅና ልምጣ ብሎ ሄደ። ሲመለስ አይ እንድትማር አልተፈቀደላትም። አመለከተች። ስታመለክት አይ ማመልከቻ ስታመለክች ስተት ስለነበረው ነው አሁን እንደገና ነው አስገቢ ተባለች። እንደገና አስገባች። አሁንም እንደገና ትምህርት ቤቱ ለእኛ ደብዳቤ ጻፈልን፣ ተመዝግባለች እኛ ጋር እየተማረች ነው የሚል ተባለ። መጋቢት 11 ነው ትምህርት ቤቱ ይርኩኝ ተባበሩኝ። የዛኑ ቀን ጻፉልኝ። መጋቢት 12 ደብዳቤውን አስገባን። ይኸው እስከ ዛሬ ድረስ አልወሰንንም በሚል ቆይቷል። ስልቱ ምንድነው? ሴሚስተሩ እንዲያልፍና እንዲሰናከል ነው። ኦልሬዲ ተሰናክሏል ማለት ይቻላል። አቶ ስለሺ አጎስ እግዚአብሔር ይስጥልኝ፣ አመሰግናለሁ። ለዛሬው እኔም አመሰግናለሁ። ጋዜጠኛና መምህርት ርዮት አለሙ በአሁኑ ሰዓት የጤንነቷ ሁኔታ እጅግ አስጊ መሆኑን ከሲፒጄ በተጨማሪ ቤተሰቧ ገልጧል።